እ ጤና ይስጥልኝ አድማጮች፣ በተለያዩ ጊዜያት ድርቅና የዝናብ እጥረት ከሚያጋጥማቸው እና በዚህ ምክንያትም ሕዝቦቻቸው ለረሃብ ከሚጋለጡባቸው ሀገራት አንዷ ኢትዮጵያ ናት። ሀገሪቱ በርካታ ወራጅ ወንዞች በተለያዩ ክፍሎቿ መፍሰሳቸው የገጸ ምድር ብቻም ሳይሆን የበለጸገ የከርሰ ምድር ውሃ እንዳላትም የሚታይና የሚነገር ጉዳይ ነው። ይህ ሁሉ እያለ ነው እንግዲህ ይቺ ሀገር በየጊዜው ለድርቅና ረሃብ የምትጋለጠው። በተለይ ባለፉት ሀምሳና አርባ ዓመታት ሀገሪቱ በተደጋጋሚ የበርካታ ዜጎቿን ህይወት በቀጠፈ ድርቅና ረሃብ ተጠቅታለች። ያለፉት ዓመታት የድርቅ ወቅቶችም እስከ ዛሬ በዓለም መዝገብ የሰፈረው ብሎም የከፋ የረሃብና ጠኔ ስቃይ መመሰያ ጠባሳ ጥሎባት በማለፉም ስለ ድርቅ ሲነገር የወሬው ማጣፈጫ ለመሆን አብቅቷታል። ከሰማኒያ በመቶ የሚበልጠው የሀገሪቱ ዜጋ በግብርና እንደሚተዳደር ነው በየጊዜው የሚነገረው። ብዙሀኑ አርሶ አደር በሆነባት ምድር ግን ዛሬም ስለ ምግብ እጥረት፣ ዛሬም ስለ ረሃብ ይነገርባታል፣ አልፎ አልፎም ይለመንላታል። ሁለት ዓመታትን የዘለቀው ኤልኞ የተባለው የአየር ጠባይ ክስተት እንዳስከተለው በሚነገረው የዝናብ እጥረት ኢትዮጵያ ብቻ ሳትሆን በርካታ የአፍሪቃ ሀገራትም እንደ ወትሮ ማምረት ስለተሳናቸው የምግብ እርዳታ ለመለመን ተገደዋል። አንዳንዶቹ ያጠረባቸው የዝናብ መጠን አሁን ተሻሽሎላቸው ማምረት በመጀመራቸው ስለ እነሱ ብዙም አይወራም። የኢትዮጵያ ግን አንዴ የምግብ እርዳታ የሚያስፈልገው ሕዝብ ቁጥር ሲቀንስ ወይም ከፍ ሲል ሌላ ጊዜ ስለ ምግብ እጥረት እየተወራ ጎን ለጎን ደግሞ ስለተትረፈረፈ ምርት ሲነገርባት በሌላ ጊዜም እንዲሁ የምግብ እርዳታ በይፋ እየለመነች በጎን ደግሞ ለጎረቤት ስትለግስ ስሟ ተቃርኖውን እያጎላ ደጋግሞ በየመገናኛ ብዙሀኑ ይነሳል። የዕለቱን እንወያይ ዘመን አልፎም ዘመን አልሽረው ስላለው የምግብ እጥረት ጉዳይ ዘላቂነት ያለው በምግብ እህል ራስን የመቻል ምኞትና ተግዳሮቱን ለመዳሰስ ይሞክራል። በውይይቱ እንዲሳተፉ የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዘውዴን ከአዲስ አበባ በዓለም የምግብና የእርሻ ድርጅት ረሃብና ድርቅን የመቋቋም ስልታዊ መርሃ ግብር ምክትል ኃላፊ ዶክተር ሹክሪ አህመድን ከሮም እንዲሁም የኢኮኖሚ ምሁርና ተንታኙን ዶክተር ሩንዳሳ ሸቴን ምዕራብ አሜሪካ ሳልትሌክ ከተማ ጋብዘናል። ሶስታችሁንም በቅድሚያ በአድማጮች ስም ፈቃደኛ ሆናችሁ በመቅረባችሁ አመሰግናለሁ። ኢትዮጵያ ውስጥ የምግብ እርዳታ ፈላጊዎች ቁጥር በጥቂት ወራት ውስጥ በሁለት ሚሊዮን ከፍ ማለቱ ሰሞኑን ይፋ ሆኗል። መንግስት እንደሚለው የምግብ እርዳታ የሚያስፈልጋቸው ወገኖች ቁጥር አሁን 7 ነጥብ 5 ሚሊዮን ደርሷል። ቁጥሩን እንደ መቀነስ ያሻቀበበት ምክንያት ምን ይሆን አቶ ደበበ? እንግዲህ በኢትዮጵያ በሁለት ሺ ዘጠኝ ዓመተ ምህረት የመኸር ጥናት መሰረት አምስት ነጥብ ስድስት ሚሊየን ሕዝብ በድርቅ አደጋ መጋለጡን ቀደም ሲል ገልጸናል። ከዚያም በኋላ በተደረገው ጥናት በተለይም በቆላማውና አርብቶ አደር አካባቢዎች ድርቁ ትንሽ ከፍ በማለቱ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በኦሮሚያ ብሔራዊ ክልላዊ መንግስት እና በአማራ ብሔራዊ ክልላዊ መንግስት በተለያዩ ምክንያቶች የተረጂው ቁጥር ጨምሯል። ደቡብ ብሔር ብሔረሰቦች እና ህዝቦች ክልል ሁለት መቶ ሶስት ሺ አንድ መቶ አስራ አምስት በኦሮሚያ ብሔራዊ ክልል አንድ ሚሊዮን አምስት መቶ ሀምሳ አምስት ሺ ሶስት መቶ ሰማኒያ አምስት በአማራ ብሔራዊ ክልል ሶስት መቶ አራት ሺ ስምንት መቶ አስራ ዘጠኝ በድምሩ ሁለት ሚሊዮን ስልሳ ሶስት ሺ ሶስት መቶ አስራ ዘጠኝ ህዝብ ለድርቅ አደጋ ተጋልጧል። ለእነዚህ ምክንያቶች አሉት። እንደሚታወቀው በቆላማውና አርብቶ አደር አካባቢ የሚኖረው ህዝብ የኑሮ ዘይቤው የተመሰረተው በከብቶቹ ነውና፣ በዚያ አካባቢ በተከሰተው የዝናብ እጥረት የመኖና የውሃ እጥረት ምክንያት በእንስሳት ሀብት ላይ ከፍተኛ ጉዳት በማድረሱ ሌላው ያልተጠበቀ የውርጭ ክስተት በሰብልና በቋሚ የጓሮ አትክልቶች ላይ ያደረሰው ጉዳትም የምርት መቀነስ በማስከተሉ እነዚህ በደቡብና በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል እና በኦሮሚያ ያለውን ያሳያል። በአማራ ብሔራዊ ክልልም ለተረጂው ቁጥር መጨመር ምክንያት የሆነው በአብዛኛው ከመኸር ቅድመ ምርት ግምገማ በኋላ በበረዶ በውርጭና በጎርፍ ጉዳት ምክንያት የምርት መቀነስ በማስከተሉ ይሄ የተረጂ ቁጥር ከፍ ማለቱን እንመለከታለን። ዶክተር ሹክሪ አቶ ደበበ ያቀረቡትን ዝርዝር ምክንያት እየሰሙ ይመስለኛል። ምን ይላሉ? በእርግጥ ነው እንግዲህ፣ በዚህ በፋኦም በኩል ኢትዮጵያን ጨምሮ በምስራቅ አፍሪካ የተከሰተውን አጠቃላይ የድርቁ ሁኔታ በጣም እየተከታተልን ነው። እንግዲህ በተለይ በሁለት ሺህ አስራ አምስት አስራ ስድስት ላይ የተከሰተው ኤልኒኞ ካለፉት ስድስትና ሰባት አስርተ አመታት ያልታየ ነው። በአውሮፓውያን አቆጣጠር አስራ ዘጠኝ መቶ ሰባ አራት ና አስራ ዘጠኝ ሰማኒያ አራት የተከሰተው የበለጠ ድርቅ ነው አሁን የተመዘገበው ይሄ ጥናት እንግዲህ በእኛም በኩል እየታየ በምስራቅ አፍሪካ፣ በደቡባዊ አፍሪካና በተለያዩ ሌላም የዓለም ሀገር የተከሰተ ነው። አሁም ከኢትዮጵያ ደጋ መከላከል ጋራ እየሰራ ቁጥሩንም እየተከታተልን ነው። ይሄ ቁጥር ደግሞ የዛሬ አመት ገደማ ዘጠኝ ነጥብ ሰባት ሚሊዮን ነበረ ያለፈው መኸር የተሻለ ስለነበ ወደ አምስት ነጥብ ስድስት ወርዶ ነበር። አሁን ደግሞ በተለይ ደግሞ በቆላማው አካባቢ ድርቁ ስለቀጠለ ይሄ ቁጥር እንደመጣ ነው የምናየውን። አሁን ራሱ የኤልኒኞ ሁኔታ እንደገና ከሀምሳ እስከ ስልሳ ፐርሰንት ነው የዓለም ሜትሮሎጂ ድርጅት እየተናገረ ነው ያለው። ይሄ ራሱ በጣም አሳስቦን በተለይ ደግሞ በቆላማውና በከብት አርቢው አካባቢ ሁኔታው ይባባሳል የሚል ስጋት ስላለን ይህንን ከመንግስትም ጋር ሆነ ድንበር ተሻጋሪም ስለሆነ አጠቃላይ ከኢጋድ አገሮች ጋር በመተባበር የተለያዩ ፕሮግራሞችን እያዋቀርን እንገኛለን። ዶክተር ሩንዳሳ በዚህ ላይ አጭር አስተያየት መስጠት ከፈለጉ። መጀመሪያ ላመሰግንሽ እወዳለሁኝ። መጀመሪያ ኢንትሮዳክሽን ላይ አብዛኛውን ነካክ ተሸዋል። ትልልቅ ወንዞች፣ አፍላ ጉልበት፣ ወጣት ሀይል ያላት ሀገር ዝናብ ከሌላው ባልተለየ ሁኔታ የሚዘንብባት እና ብዙ የተፈጥሮ ሀብቶች ያላት ሀገር ኢትዮጵያ በድግግሞች ለምን እንደምትራብ በሚደንቅ ሁኔታ ነው የገለጽሽው። ያንቺ ትንተና መሰረታዊ የሆነ ጥያቄ እንድናነሳ ነው የሚያስገድደን። ለምሳሌ ኢጅፕት ብዙ ጊዜ እኛ ሀገር ዘንቦ በእኛ ደልታ ላይ ነው እህል እየዘሩ የሚኖሩት ግን አልተራቡም። ኢትዮጵያ ግን ይህ ሁሉ ሀብት እያላት ለምንድን ነው ራሷን መቀለበ ማትችለው? ኦጋዴን ወይንም ቦረና አካባቢ ባቢ ድርቅ ካለ አርሲ እህል ተዘርቶ ወይንም ጎጃም ያለው ለም አካባቢ ሌላውን መቀለብ የማይችልበት ምክንያት ምንድን ነው የሚል ጥያቄ ያስነሳል። ለምሳሌ ቀደም ብሎ ይሄ ስቴት እንደ ሀገር ከመጠራቱ በፊት ድርቅ ነበረ ወይ ብለን ማንሳት እንችላለን። የሆነ ታሳስ በሽታ የምን በሽታ የሚባል ወሬ ነው ከአያቶቻችን ሰማ የነበረው። ግን ስቴት ፎርምድ ከሆነ በኋላ ለምሳሌ በአስራ ዘጠኝ ሰባ ሶስት ሰባ አራት ወሎ ላይ የነበረው ድርቅ ሶስት መቶ ሺህ ያህል ሰዎችን እንደገደለ እናውቃለን። በዛኑን ወቅት ደግሞ የእህል ሰብል ዋጋ ከሌላው አካባቢ የቀነሰ እንደነበረ እና በዛኑን ወቅት ኃይለ ስላሴ የሰማኒያ አመት እድሜያቸውን ለማክበር ሰላሳ አምስት ሚሊዮን ዶላር ያወጡበት ወቅት ነበረ። ቀጥሎ በአስራ ዘጠኝ መቶ ሰማኒያ ሶስት አራት መቶ ሺህ ያህል ህዝብ ነው የሞተው። በዛን ወቅት ደግሞ ደርግ ሁለት መቶ ሚሊዮን ዶላር አውጥቶ አስረኛ አመት የሪቮሉሽን አኒቨርሰሪ እነ መንግስቱ ሲያከብሩ ነበር እና ቀጥሎ እስከ ዛሬ ድረስ ደርሰዋል። ያ ሁሉ ለምንድን ነው የሆነው ሲባል ሰርገኛ መጣ በርበሬ ቀንጥሱ የሚል አይነት ወግ ነው ስለዓለም ሲነገር የቆየው። እነዚህን ደግሞ በአስራ ዘጠኝ መቶ ሰባዎች ውስጥ ያሉትንም በሰማኒያ ውስጥ የነበሩትንም ረሃቦች ሲያጋልጥ የነበረው የውጭ ሚዲያ ነው የነበረው እንደ ቦብ ጌልዶፍ የሚባል ዘፋኝ፣ ከዛም በፊት ሌላ የውጭ ጋዜጠኛ ነበር እንጂ ይደብቁት ነበረ። ለምን ምንድን ነው የሚደብቁት? ያ አሁን ከተደረሰበት ጥናት አንድ አመርታያ ሴን የሚባል ሰው ዴቨሎፕመንት አንድ አስ ፍሪደም የሚል መጽሐፉ ላይ ዲሞክራሲ እና ዲክቴተርሽፕ እና ፋሚን ግንኙነት እንዳላቸው ነበር የሚገልጸው። የሂስቶሪካል ፋክቱ ሲያብራራ በአለም ላይ ከተነሱ ሰላሳ ረሃብ ችግሮች ትልልቆቹ አራቶቹ ኢትዮጵያ ውስጥ ነው የተከሰቱት። አራቱም ደግሞ እነዚህ ዲክቴተሮች የራሳቸውን ላቪሽ የሆነ ህይወት የሚያከብሩባቸው ወቅቶች ነበሩና ይደብቁ ይደብቁና ሞት ብዙ አገሪቷን ካጠቃ በኋላ ለምሳሌ በአሁኑ ወቅት ቦረና፣ ሶሎሎ፣ ኦጋዴን የኢስተርን ኦሮሚያ አካባቢ አርባ ፐርሰንት ያህል ከብቶች አልቋል፣ ግመሎች ሞተዋል። ነገር ግን ኬንያ ውስጥ ያሉት አሁን ወንድሞቼ የተናገሩት ጥናት ቀደም ብሎ ለዓለም ስለደረሰ እርዳታ ያገኛሉ። የእኛ ግን ይደበቃል። ባይለስላሴም በደርግም በአሁኑም ወቅት ስለሚደብቁት ህዝብ ካለቀ በኋላ እርዱን ብለው አስር ሚሊዮን ህዝብ ተራበ፣ አራት ሚሊዮን ህዝብ ተራበ እያሉ እንትን ይላሉ። እና ዞሮ ዞሮ መሰረቱ የፖሊሲ ነው። ምንም አይነት ኮንስኮንስ የላቸውም እነዚህ ሰዎች ህዝብ እጅ አውጥቶ የሚመርጣቸው ቢሆኑ ኖሮ سلطان لعله سوت انا جاهز ببمسه يتقلان على البلوس لم ي ቶሎ ብሎ የደረሰውን ችግር ለዓለም እንኳን ያብራሩ ነበረ ወይ ደግሞ ራሱ ፋይመን ማኔጅመንት ፕላን ያወጡ ነበር። ለምሳሌ ባጭሩ ቱ ታውዘንድ ኤይት አሜሪካ ስምንት መቶ ሺ ሚሊዮን ዶላር ስትሰጥ አራት መቶ ስልሳ ሚሊዮን ዶላሩ ለምግብ ነበረ እና ሶስት መቶ ሀምሳ ሚሊዮን ደግሞ ለኤች አይ ቪ ኤድስ ነው። ከዛ ውስጥ ሰባት ሚሊዮን ዶላር ብቻ ነው ለአግሪካልቸር ዲቨሎፕመንት የተመደበው። ያ ምን ማለት ነው? ቀደም ብሎ አግሪካልቸር ፖሊሲ ላይ ምንም አይነት ኢንቨስትመንት አልተደረገም። ህዝቡ ደግሞ ይህን ሀንዳውት ለምደዋል። ሌላውም ለምን አርሳለሁ ይላል። ምክንያቱም ያ የመጣው እህል በሀገር ውስጥ የተመረተን ዋጋ እንዲቀንስ ስለሚያደርግ ሌላውን ዲስከሬጅ ያደርጋል። የሚቀሰም ልምድ የለም እና እነዚህ የተደማመሩ ችግሮች መሰረታዊ የሆኑ ችግሮች ስላመጡብን ኢጅብት ሳይራብ ምን ሳይራብ ኢትዮጵያ ብቻ ሁልጊዜ ለማኝ ሀገር ሆነን አንገታችንን የምንደፋበት በኢትዮጵያዊነታችን የምናዝንበትና የምናስብበት ሁኔታ ነው የተፈጠረው። አቶ ደበበ መንግስት በተደጋጋሚ ለምግብ እጥረት የተጋለጡ ወገኖች ተገቢውን እርዳታ የማቅረብ አቅም እንዳለው ሲናገር ተደምጧል። በአንድ ወገን ይህ እየተነገረም ነው የተረጂዎች ቁጥር መጨመሩ የተሰማው። መንግስት ስለ አቅም ሲናገር ምን ማለቱ ይሆን? የእርዳታ ምግብ ፈላጊው መበራከትስ አቅሙን አይፈታተነውም ይላሉ በቅድሚያ እኛ ሰርገኛ መጣ በርበሬ ቀንጥሱ የሚል አስተሳሰብም መርህም የምንከተለው የለም። ለድጋፍ ብለን አጋነንም አንናገርም፣ ለድጋፍ ብለንም አንደብቅም። ለዚህ መረጃዎች አሉ። በኢትዮጵያ ውስጥ ሁለት ጊዜ ጥናቶች ይደረጋሉ። አንዱ የመኸር ምርት ወቅት ጥናት ነው። ሁለተኛው የበልጎ ጥናት ነው። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስተባባሪ ሆኖ ሴክተር መስሪያ ቤቶች፣ የመንግስታቱ ህብረት፣ የሁለትዮሽ ስምምነት ያላቸው ባይላተራል መያዶች፣ ክልሎች የተሳተፉበት ጥናት ተካሂዶ መጀመሪያ በክልል ይጸድቃል፣ እነዚሁ አካላት ባሉበት። ሁለተኛ ደግሞ አጠቃላይ ድጋፍ ሰጪዎች ባሉበት ይፋ እናደርጋለን። ይህን በየዓመቱ የምንተገብረው ነገር ነው። ሌላው የምናገረው ነገር ድርቅ የትም አለ። ድርቅ ምንጊዜም አይቀርም። ድርቅ የሚያመጥ አሁን አደጋ በመቀነስ ደረጃ ግን ኢትዮጵያ ውስጥ እየተሰራ ነው። ባለፉት አመታት እንደ ተገለጸው ሁለቱ መአቶች ተብሎ በሚታወቁት አስራ ዘጠኝ ስልሳ ስድስት እና አስራ ዘጠኝ ስልሳ ሰባት በርካታ ህዝብ ድርቅ ወደ ረሀብ ተለውጦ ሞተዋል። ይሄ እርግጥ ነው። የመደበቅም አዝማሚያዎች ነበሩ። አሁን ግን አይደበቅም። ከዚህ ለመላቀቅም እየሰራን ያለንበት ሁኔታ ነው አለሁ በአሁኑ ሰዓት በኢትዮጵያ ውስጥ ረሃብ የለም። ረሃብ አለመኖሩ ስደት የለም። እዛው ቀየው ባለበት በመንግስት አቅም በሕብረተሰብ እንዲሁም በድጋፍ ሰጪዎች እርዳታ በድርቅ ለተጠቃ ህዝብ እንዲደርስ እየተደረገ ነው ሌላው አሁን በቆላማውና አርብቶ አደሩ አካባቢዎች የደረሰውን ድርቅ ለመከላከል እንኳን ተደርጎ የማይታወቅ ለአርብቶ አደሩ እንስሳቱ ህይወቱ ስለሆኑ ሳር እየቀረበ ያለበት ሁኔታ ነው ያለው እነዚህን አይነት ነገሮች እየሰራን ባለፉት አመታት በተገነባው አቅም ድርቁን ለመቋቋም የሚደረቀው ጥረት ወደ ረሀብ ሳይለወጥ አንድም ሰው ህይወት ሳይጠፋብን ነው ድርቁን ለመከላከል የቻልነው መልካም ወደዚህኛው ይምጡልኝ አቶ ደበበ እነሱ ምንድን ነው መንግስት በራሱ አቅም ለመቋቋም የሚያስችሉ ስራዎች እየተሰራ ነው። በዚያው መጠን ለድጋፍ ሰጪዎች ይፋ የሚደረግ አለ፣ ቃል የተገባም አለ አል የተገባው እስከሚመጣ ግን መንግስት ለምሳሌ አምስት ነጥብ ስድስት ሚሊዮን ህዝብ ድርቅ በወደቀበት ጊዜ አርባ ሰባት ሚሊዮን ዶላር ነው ለመጀመሪያ ጊዜ ድጋፉን ያሳየው። በዚሁ ድጋፍ ለሚፈለገው ህዝብ ቀደም ሲል የተዋቀሩ እስከ ታችኛው ዕርከን ድረስ አደረጃጆች ተፈጥሮ እየተሰራበትና ድጋፉም እየተሰጠ ነው ያለው። ዶክተር ሹክሪ እዚህ ላይ ትልቅ ለውጥ አለ። ኢትዮጵያ የድርቅን የመቋቋም አቅሟም ሆነ ራሱ አደጋው ብቻ ሲከሰት የሚደረገው ስራ ሳይሆን የፋኦ ባለፈው ጊዜ ያደረግናቸው ጥናቶች እንዳሳዩት የመንገዶች መኖር ራሱ ድሮ ስንትና ስንት ሰዓት ወይም ቀናት ይካሄድ የነበረውን አሁን ትልልቅ መንገዶች መኖራቸው ብቻ ሰው ችግሩ ሲኖር የሚቀጥለው ከተማ ይስራም ይለምንም የሚሄድበት ሁኔታ ተፈጥሯል። ይሄ ትልቅ ለውጥ አምጥቷል። መሰረታዊ መዋቅሮች በአንድ በኩል የረጅሙን ጊዜ ችግሮችን የሚቀርፍ ሁኔታ ነው። ገና ብዙ ይቀራል ግን የተደረገ አለ። በሌላ በኩል በአጭር ጊዜዎች ደግሞ ዝግጅቱ አለ። ፋኦ አብሮ ይሰራል ከመንግስት ጋር የት ናቸው ዋና ዋና ችግር ያሉባቸው ቦታዎች ብሎ በማጥናት የሚደረጉትንም ነገሮች በሚችለው ከውጭ ያመጣል። አሁን ለተባለው ጥያቄ መንግስት በትልቁ ያደረገበት ነው። የአሁኑ ግን ድርቅ ከአንድ መንግስትም በላይ የሚጠይቅ ነው። ይሄ ደግሞ በኢትዮጵያ ብቻ አይደለም። አሁን ፋኦ በዓለም ደረጃ በሚያደርገው አሁን ቅድም የኬንያ ጥያቄ ተነስቷል። በትልቁ እርዳታ እያደረግን ነው፣ የኬንያም ሆነ የኢትዮጵያ። በሶማሊያ ብቻ ነው ባለው የጸጥታ ችግር ምክንያት የተወሰኑ ሰዎች የፋምን ደረጃ የደረሰው እዛ ነው። የኢትዮጵያ ግን ኮንቴይንድ ሆኗል። ይሄ በሰው ላይ ቅድም እንደተባለው ብዙ ከብቶች ሞተዋል። ይሄ እንግዲህ ገና ብዙ መሰረታዊ መዋቅሮች ያስፈልጉታል። የገበያ፣ የውሃ አቅርቦት የምን ቀላል አይደለም እና ካለው የአገሪቱ ስፋት ጋራ ሲታይ ብዙ መደረግ ያለባቸው ነገሮች አሉ። ግን በጣም ትልቅ ለውጥ አለ ከድሮ ጋራ ሲተያይ። ለምሳሌ በእንግሊዝኛ የፕሮዳክቲቭ ሴፍቲ ኔት ፕሮግራም ብዙ ጥቅም አምጥቷል። ይሄ ድርቁ ከመምጣቱ በፊት የነበሩት ተጋላጮች ታቅፈው የተለያዩ አይነት ተግባራት እንዲገቡ ይሄ ደግሞ ፋኦም ደብሊፒም ሌሎችም ከመንግስት ጋር ሆነው እየተሳተፉ እያየ ነው ያለ ነገር ነው እና እነኚህ ነገሮች መታየት አለባቸው ከነሱ ተምረን ደግሞ ክፍተቱ የቱጋ ነው እያልን መሄድ ያለብን ይመስለኛል እና ትልቅ ለውጥ እንዳለም መዘንጋት የለበትም መልካም ለለጋሽ ሀገራት በተደጋጋሚ ጥሪ ቀርቧል የኢትዮጵያ መንግስትም ጥሪ ሲያቀርብ ተስተውሏል ግን በቂ ምላሽ የተገኘ አይመስልም ምክንያቱ ታውቆ የሆነ ዶክተር ሹክሪ ልክ ነው በአጠቃላይ የፋኦ ባለፈው ሳምንት የተለቀቀ ዋና ሪፖርት አለ በአለም በአሁኑ ጊዜ አንድ መቶ ስምንት ሚሊዮን ሕዝብ በጣም በከፋ የምግብ እጥረት ላይ ይገኛል። ይሄ እንግዲህ የፋኦ እስኬል አለ የምናወጣቸው ስኬሎች ከአንድ እስከ አምስት ናቸው አንድ ችግር የሌለበት ነው። ሁለት ግን መታሰብ ያለበት ይልና ሶስት፣ አራት፣ አምስት። አምስት ሳምንት ነው መሞት ጀምሯል ሰው ማለት ነው። እንግዲህ ከሶስት አራት አምስትን ነው የምናየው። በዚህ ውስጥ ያሉ ሰዎች መቶ ስምንት ሚሊዮን ደርሷል። ትልቁ እንትን ደግሞ የጦርነቱ ሁኔታ ያባባሰባቸው ሀገሮች አሉ። ለምሳሌ እንደ የመን፣ እንደ ሶማሊያ፣ ኢቨን ናይጄሪያ አሁን በትልቁ ሁኔታ እርዳታ እየጠየቅን ነው። ሌላው ደግሞ ደቡብ ሱዳን ነው። እነኚህ አራቱ ሀገሮች ተብሎ በአሁኑ ጊዜ በትልቁ የዓለም ስብሰባዎች እየተደረጉ መዋጮ እየተደረገ ነው። በዚህ ላይ የሶሪያና የሌላም ሁኔታዎች አሉ። ስለዚህ በአጠቃላይ የዓለምን የሰብአዊ ድርጅቶችን አቅም የማጨናነቅ ሁኔታ ይታያል። ነገር ግን እንደዛም ሆኖ በምናደርጋቸው ጥናቶች መደረግ ያለባቸው በተቻለ መጠን እየተደረጉ ናቸው። ዶክተር ሩንዳሳ የለጋሽ ሀገራት ልገሳ መጓተት ላይ ምን ይላሉ እርሶ? አንደኛ ቀደም ብሎ በዚህ ሶስት አራት አምስት ወር ጊዜ ውስጥ የነበረው በኢትዮጵያ ውስጥ የሰው መብት ረገጣ፣ በተለይ ውጭ ሀገር ያሉ ኢትዮጵያኖች ኢትዮጵያ ከውጭ ሀገር በምታገኘው ገንዘብና እርዳታ ያ መንግስት ጡንቻው ፈርጥሞ ህዝብን እየደበደበ እየገደለ እያሰረ መሆኑን በድግግሞሽ ኡኡ ብለው ዩሮፕ በሙሉ እንትን ብለዋል። ያ ባለው መንግስት ላይ ተጽዕኖ አሳድረዋል። ሌላ ቀርቶ በዩሮፒያን ዩኒየን ላይ ቀርቦ እነ ዶክተር መረራ ጉዲና በመናገራቸው ቴሮሪስት ናቸው ተብሎ እስር ቤት ገብተዋል። ያም በዓለም ደረጃ እየታየ የነበረ ነው እና ምንም አይነት እምነት የሚጣልበት መንግስት እንዳልሆነ ለሀያ ስድስት አመት መቶ በመቶ አሸንፍ ያለው ብሎ በጉልበት መቀመጡን እና በአፍሪካ ውስጥ ደግሞ መቼም እንግዲህ ትልቅ አርሚ አላቸው ከሚባሉት አንዷ ኢትዮጵያ ናት እና ያ ገንዘብ ሁሉ ከየት መጥቶ ነው ያ ሁሉ አርሚ የተገነባው? ከመቶ ሺህ ሰው የታሰረበት ወጣቶች ጸጉራቸው ተላጭቶ ጫካ የታሰሩበት በሺዎች ሰው የተገደለበት ህጻር ሳይቀር ይህ ሲታይ መቼም ዓለም ለነዚህ ሰዎች ስቲል ሀንድ አውት ይሰጣሉ ብሎ ማለት በጣም አስቸጋሪ ነው። ሌላው ዓለም ያያል። ለምሳሌ ቱ ታውዘንድ ቱ ቱ ታውዘንድ ፎር አካባቢ ዩኤስ አይዲ ራሱ ኮንስፓየር አድርጎ ከዚህ ካለው መንግስት ጋር እነሱም ደግሞ በቂ እህል አለም ብለው ሰዎች እስኪያልቁ ድረስ የቆየበት ጊዜ መሆኑን እና ከዛ በኋላ ኦ ድረሱልን ህዝቡ ተራበ ብሎ እንደገና ወደ ልመና መመለሳቸውን ከዛ በኋላ ደግሞ ገንዘቡ ወደ አርሚ ግንባር እርዳታ አድቨርትድ እንደተደረገ ያዩታል። ስለዚህ እነዚህ እነዚህ ሪፖርቶች ባሉበት ሁኔታ ይሄን ሀገር እንርዳ ብሎ የሚባልበት ምክንያት ያቅታል። ሌላው ሁማኒታሪያን ኦርጋኒዜሽኖች ኢትዮጵያ ውስጥ ምን ያህል ማቀበል ሲደረግባቸው እንደነበረ እና ስቲል እንደተደረገባቸው ይታወቃል። ባለፈው አመፅ ህዝቡ በተነሳበት ወቅት ንብረቶች ሲቃጠሉ ተነስቶ የዚህ መጤኖ ብሎ በሚሏቸው በተያዘ ንብረት ላይ ቃጠሎ ሲነሳ ህዝቡ ከትግራይ በስተቀር ከዳር እስከ ዳር ተነስቶ ያን ሁሉ አመፅ ሲገፋ ዩናይትድ ኔሽን ምርመራ እናድርግ ብሎ ሲል አይ ይህን ማድረግ አትችሉም ተብሎ ድናይ ተደርጓል ስለዚህ ዛሬ እንደገና ተመልሰው እርዱን ቢባል እንዴት ተብሎ ሊታመኑ እንደሚችሉ አይገባኝም አንድ ምክንያት ይሄ ሊሆን ይችላል እጃቸውን ሰብሰብ የሚያደርጉበት አቶ ደበበ ለዚህ ምላሽ አሉት እኔ ያው ቅድም እሳቸውም የመለሱት ይመስለኛል አሁን ቀደም ሲል የተናገሩት እምነት የሚጣልበት መሆኑንማ የመሰከሩ ይመስለኛል። ምክንያቱም የመንግስት እምነት ዋናው በህዝቡ ላይ ነው መሰረት የሚያደርገው በእርዳታ ላይ የተመሰረተ አይደለም። ይህን እሳቸውም የምግብ እጥረትን ለማቃለል በሚሰሩ ስራዎች ለውጥ መኖሩን የተናገሩ ይመስለኛል። በሀገራችንም ለውጥ አለ። ግን ለውጡን ይበልጥ በማጎልበት የተጠናከረ ስራ መስራት ይጠይቃል። አዎ ይጠይቃል። መሰረታዊ ለውጥ ለማምጣት በሀገራችን በርካታ ስራዎች እየተሰሩ ናቸው። ከእነዚህም ውስጥ አንዱ በኢትዮጵያ ውስጥ ካሉ ወረዳዎች አራት መቶ አንድ ወረዳዎች የአደጋ ተጋላጭነት ጥናት እየተጠና ነው፣ ተጠንቷል። ይሄ ምንድን ነው? በአንድ ወረዳ ላይ ምን አይነት አደጋ አለ? ምን አይነት ሪሶርስ አለ ያን አደጋ ለመከላከል? ይህን ደግሞ ከህብረተሰቡ ጋር ሆኖ እንዴት ማቃለል ይቻላል? በሚል ላቂ ልማት መርሃ ግብር ውስጥ ራሱ ወረዳው በእቅዱ ላይ አስርጎ ወይም አዋህዶ የሚሰራበትን ስራ እየሰራን ያለነው። ይሄ ደግሞ በቀጣይ ምናልባት የድርቅ ተጋላጭነታችንን የበለጠ ለመቀነስ የሚያስችሉ ስራዎች ናቸው እንጂ በመንግስት ላይማ አሁንም ቢሆን እኛ ይህን የእርዳታ ድጋፍ ስንጠይቅ ቃል የተገባ አለ። ቃል የተገባው ነገር ፈጥኖ መድረስና አለመድረስ ካልሆነ በስተቀረ በአጠቃላይ እየሰራን ባለነው ስራ ድርቅን ለመቋቋም የሚያስችሉ ስራዎችን የበለጠ አጎልብተን ህዝባችን ከዚያ ድርቅ የሚላቀቅበትን ነገር እየሰራን ነው። ለዚህም ነው በተሰሩ ስራዎች ወደ ረሃብ ያልተለወጠና አንድም ሰው ሳይሞት ድርቁን እየተቋቋምን ነው ያለ ነው። አሁንም ቢሆን ድጋፉን እንጠይቃለን። ከሰጡን እስተየው አለበለዚያ ግን በአገር አቅም ሊመለስ የሚችለውን በመንግስት ደረጃ ህዝቡም ቢሆን ከወረዳ ወረዳ የበለጠ እየተደጋገፈ ለመቋቋም የሚያስችሉ ስራዎችን እየሰራን እንዳለ ነው እምንረዳው። በምግብ ሰብል ምርት በዘላቂነት ራስን ለመቻል የተለያዩ ጥረቶች እንደሚደረጉ መንግስት ይገልጻል። የአስተራረስ ለውጥ፣ ለምሳሌ ድርቅን መቋቋም የሚችል ዘር ማስተዋወቁንና ምርት መጨመሩንም ይናገራል። ብዙኃኑ በግብርና ዘርፍ በተሰማራባት ሀገር እስከዛሬ ከምግብ ልመና መላቀቅ ያልተቻለው ለምንድን ነው? ይላሉ አቶ ደበበ። ይሄ አንድ ነገር ማወቅ ያለብን የአየር ንብረት ለውጥ አለም አቀፍ ነው። አሁን ለምሳሌ ቀድመም እንደተገለጸው በሀምሳ አመት ታሪካችን ያልተከሰተ ድርቅ በሀገራችን ተከስቶ አስር ነጥብ ሁለት ሚሊየን ህዝብ ለድርቅ ተጋልጦ ነበር። ይህን ቀደም ሲል ካዱስ ጋር ስናነጻጽረው ባለፉት ቅርብ አመታት የተሰሩ ስራዎች መንግስትም በፖሊሲያችን መሰረት በተሰራው ስራ ለመመከትና ለመከላከል የተቻለበት ሁኔታ ነው ያለው። ይሄን ነው ማጠናከር የሚያስፈልገው። አሁንም ቢሆን ያሉትን ፖሊሲዎች መሰረት በማድረግ የሀገራችንን ወንዞች በመጠቀም ምሳሌ መጥቀስ ይችላለሁ። የመኖ ልማት በኢትዮጵያ ውስጥ በጣም የተስፋፋ አልነበረም። ድርቁ ባሳደረብን ተጽዕኖ፣ የመኖ ልማትን በማልማት በአፋርና በሶማሌ አካባቢ ያን ያህል የጎላ ችግርን በከብቶች ላይ ሳደርስ አልፈነዋል። ሌሎችም በሰብልም አሁን ባሉን ወንዞች የመስኖ ልማትን በማጎልበት የተፋሰስ ልማትን በማጠናከር ወደፊት ከህዝባችን ጋር በመሆን የምንሰራቸው ስራዎች እንዳሉ ይታወቃል። በአጭር ጊዜ ውስጥ የገነባ ነው። አቅም ይህን ያህል ለውጥ ካመጣልን በቀጣይስ ምን መስራት አለብን የሚለውን ነገር የበለጠ እያጎለበት ድርቅን ለመከላከል የሚያስችል አገራዊ ስራ እንሰራለን። ከዚህ አንጻር እንደ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን አዲስ ፖሊሲ ነው የተቀረጸው። ያ አዲስ ፖሊሲ የምግ- ግብ ምላሽ ላይ ብቻ ያተኮረ ሳይሆን በዘላቂ ልማት ሌሎች ሴክተር መስሪያ ቤቶችን በማካተት ድርቅን ለመከላከል የሚያስችል ስራዎችን እንድንሰራ የሚያስችለን ነው። እያንዳንዱ መስሪያ ቤት የየራሱ እቅድ ኖሮት ድርቁንና መሰል አደጋዎችን ለመከላከል የሚያስችሉ ስራዎችን የበለጠ ለመስራትና በዘላቂ ልማት ውስጥ ይሄን ለመከላከል ባለን የተፈጥሮ ሀብት የሚያስችሉ ስራዎችን እየተሰራ እንደሆነ አውቃለሁ። ዶክተር ሩንዳሳ በአጭሩ በዚህ ላይ የእርስዎን ሀሳብ እንስማው። መጀመሪያ ነገር ቅድም እንዳልኩት መሰረታዊ ችግሮች ኮርስ ትልቁ ስነው ኢል ማኔጅመንት ፑር ገቨርነንስ ለልመና እንዳጋለጠን ከኃይለስላሴ ጊዜ ጀምሮ ከደርግ እስከ አሁን ያለውን ቅድም ተናገር ያለው በጣም በሚደንቀው ሁኔታ መንግስት የሆነ ጥሩ ፕላኒንግ ከሌለው ቅድም እንዳልኩት ሰርገኛ መጣ በርበሬ ቀንጥሱ እንደሚሆን ሁሉ በአፍማ ብዙ ተነግሮናል። ለምሳሌ አቶ መለስ ዜናዊ በህይወት እያለ የኔ ምኞት በሚቀጥሉት አስር አመታት ኢትዮጵያውያንን ሶስት ጊዜ መቀለብ ነው ቁርስና ምሳና እራት በልቶ ሲታዩ ማየት ነው ነበረ ሲል የነበረው በቃ ይህ ሰው በጣም ትሁት ነው ይህን ካደረገማ ምንም ችግር የለም በጉልበት እንኳ መቶ ስልጣን ቢይዙም ሲንያቸው የሚል ተስፋ ነው የነበረው ከዛ በኋላ አዲሱ ጠቅላይ ሚኒስቴር ደግሞ በቂ ምግብ አለን ምንም ችግር የለብንም ስል ነበር አሁን ደግሞ እዚህ ወንድሞች የሚገልጹት አዎ በጦርነት የተነሳ በተለያዩ አለምም እንደዚሁ ረሀብ ስላለ ኦፍ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካሊፎርኒያም ተርበዋል። ምንድን ነው ችግሩ እኛ ብንራብ ስል የነበረው ካሊፎርኒያስ በርግጥ ድርቅ ነበረ፣ ለረጅም ጊዜ ዝናብ አልዘነበም። ግን የካሊፎርኒያ ሕዝብ ተርቦ ወደ ዩታ ወይንም ወደ ኮሎራዶ ወይንም ወደ ኒውዮርክ የተሰደደበት ጊዜ የለም። እና ድርቅ ወይንም ጦርነት በደንብ ፕላን ከተደረገ ህዝቡ የአስተሳሰብ ባህሉ፣ ለምሳሌ መንዝ መንዝ ተርበዋል ሲባል ሰምተን አናውቅም። ከዛው ከመንዝ እኮ ትምህርት መቅሰም ይቻል ነበረ። እንዴት ነው የመንዝ ህዝብ ረባዳ መሬት ሳይኖረው ለም መሬት ሳይኖረው በዛ በጉራንጉር ውስጥ እንዴት ነው አርሶ የምንጃር ነጭ ጤፍ ተብሎ ሲዘፈንለት የኖረው አሁንም ያልተራበው ለምንድን ነው? ሜቢ ከዛ ትምህርት መቅሰም ይቻል ይሆናል። ኢንፍራስትራክቸር የሚባለው ነገር ትልልቅ መንገድ መስራት፣ ሜቢ ኮምባይነር መግዛት እና ትራክተር መግዛት ላያስፈልገን ሊችል ይሆናል ይሆናል ግን የህዝብ ድምፅ አልተሰማም። ሀንድረድ ፐርሰንት ምርጫ ሁል ጊዜ ደርግም መቶ ፐርሰንት ያሸንፋል የሚወደንና የምንወደው ህዝባችን ብሎ ሲያላዝኑ የነበሩት ኃይለስላሴን በኋላ በህዝብ ነው የተገደሉት። እንደዛ ደግሞ ዲክቴተሮች በዓለም ላይ ሂትለር ራሱ ሶስቴ ነው መቶ በመቶ ያሸነፈው። ቻርልስ ደጎል ሀንድረድ ፐርሰንት ያሸነፈበት። ሰዳም ሁሴን ተደብድቦ እስኪወርድ ድረስ ሀንድረድ ፐርሰንት ሲያሸንፍ ነበር። ጋዳፊ እንደዛ ነበረ። አሁንም ደግሞ እነዚህ ሰዎች ሀንድረድ ፐርሰንት ምርጫ እያሸነፈው ሀያ ስድስት ዓመት ቁጭ ብለዋል። ግን ፑር ፕላኒንግ ነው ያለው ህዝቡ አምጾ ስል ደግሞ ሚሊተሪ ኮንትሮል ስር አስገብቶ ህዝብን አስቸኳይ የጊዜ አዋጅ ስር ጥለው እየደበደቡ የሚያስሩና የሚገርፉ ሰዎች ናቸው። እና አሁን ጥሩ ፕላን አለን፣ ህዝባችንን ልንቀልም ነው፣ ከዚህ ልንወጣ ነው፣ ለህዝባችን ደግሞ ዲሞክራሲ ሰጥተናል፣ ግን መቶ በመቶ አሸንፈናል የሚል መንግስት እንዴት አድርጎ ነው ፕላን የሚያወጣው? እሱ የሚሰራው ፓርክ ብሎ ያስቀመጠውን ወጥቶ ህዝቡ የሚያቃጥልበት። እንደገና ደግሞ ዱርዮች ናቸው፣ ሌቦች ናቸው፣ ስርዓጦች ናቸው፣ ምን ያልተባለ ነገር አለ? ስትሮንግ ኢንስቲትዩሽን የለም፣ ህዝብ ያመነው መንግስት አይደለም። በዚህም በዚም ዝም ብሎ አረፋ እንደማያዝ ነው። ይሄ ውሃ የወሰደው ሰው አረፋ ይይዛል እንደሚባለው አይነት ተረት በቲፒኤልኤፍ አገዛዝ ስር ፐርማነንት የሆነ ሶሉሽን አይኖርም። ይህንን መፍትሄ ለማምጣት ሙሉ በሙሉ ገቨርነንስ መታየት ነው ያለበት። መሰረታዊ ችግራችን እሱ ነው። እንዳልኩት ኢትዮጵያ ኢምፓየር ሆኖ ስልጣን ተገንብቶ በጉልበት ህዝባችን ይወደናል እየተባለ የሚዘፈንበት ወቅት ካላበቃ እንደገና ሌላ ረሃብ የሚመጣበት የጊዜ ጉዳይ ብቻ ነው። ምንም በሉ ምን ረሃብ ይከተለናል። ልዩነቱ ምንድን ነው? ቦብ ገልዶፍ መጥቶ ኢትዮጵያ ውስጥ እየዞረ ዊ አር ዘ ችልድረን ብሎ የሚዘፍንልን አይኖርም። ሜቢ ዛሬ እኛ ያለነው በዌስተርን መዳፍ ውስጥ ስለሆንን ኮሚኒስትን ለማጋለጥ ተብሎ የሚወራ ወሬ ባለመኖሩ ዌስተርንም አፋቸውን ይዘው እሱ ጭራ የሆነውን መንግስት የሚደግፉበት ወቅት በመሆኑ ብቻ ነው ህዝባችን እስኪራባ ዝም የሚባለው እና መሰረታዊ ለውጥ ይኑር፣ መንግስታችሁን አማክሩት። መሰረታዊ ለውጥ ከሌለ ረሃብ ማተር ኦፍ ታይም አገይን ተመልሶ ይመጣል። አገይን አንድ አገይን አንድ አገይን ዶክተር ሹክሪ ከዚህ በፊት የነበረባቸው የምግብ እጥረትና የረሃብ ችግር ማቃለል የቻሉ ሀገራት የነሱን ተሞክሮ ይጠቅም ይሆን ለኢትዮጵያ? በእርግጥ እንግዲህ ጭብጥ ካወራን ኢትዮጵያ ምሳሌ ናት። በአሁኑ ጊዜ በዩኤንም ድርጅቶች የተደረጉ መሰረታዊ የሆኑ ቅድም እንዳልኩት የመሰረታዊ ተቋሞች ኢንፍራስትራክቸሩ ራሱ ትልቅ እርዳታ አድርጎ ባለፉት ጥቂት ዓመታት ውስጥ እንኳን ያለው ለውጥ በጣም ትልቅ ነው። ትንሽ እንግዲህ ልነካ የምፈልገው የውጭ እርዳታ የተባለው በእርግጥ እንደተባለው ኢትዮጵያ ካሉት አገሮች አንዱ ትልቁ መንግስት ራሱ ለዚህ ኢንቨስት አድርጎ የተንቀሳቀሰበት ሁኔታ ነው። ወደ አርባ ስድስት አገሮች ናቸው በአሁኑ ጊዜ እርዳታ እየጠየቁ ያሉት ኢትዮጵያ እንደውም ደህና ምላሽ ካገኙት አገሮች መካከል ናት። እና በአሁኑ ጊዜ ይልቅ ያለው ሁኔታ ምንድን ነው? እሱ ይህ ድርቅ በጣም በጣም አስቸጋሪ ነው። በተለይ ደግሞ እቺ ያለችን ከሶስት አራት ወር በኋላ ደግሞ የበልጉ ራሱ መዘግየት በአሁኑ ጊዜ የሚቀጥለው መኸር ደግሞ በጣም እየተከታተልን ነው እና ይሄ ምን ማድረግ አለብን ካሁኑ? እየተባለ ብዙ ዝግጅቶች መንግስት በሚመራቸው ኮሚቴዎች እየተደረጉ ነው። ይሄ ሁኔታ በጣም ትልቅ የልብ ልብ የሚሰጥ ነው። ክፍተቱ በጣም ብዙ ነው። በጣም ብዙ መሰራት አለበት። አምስትና ሰባት አመት ድርቅ የሚመለሰው አሁን ይኸው በአመቱ እንደገና አምሳ ስልሳ ፐርሰንት የኤልኒኞ ድርቅ ይመጣል የሚል ሌላ የዓለም ራሱ የቀውሱ እንትን እየጨመረ ነው ያለው እና ማምረቱ ብቻ አይደለም። ደግሞ አሁን እንግዲህ እየተደረጉ ያሉት የአግሮ ፕሮሰሲንግ እንትኖች በተለያየ ቦታ እየተሰሩ የሚታዩት አንዳንድ ኢንዱስትሪዎች ከግብርናው ጋር ተያይዘው ለገበሬው አማራጭ እየሰጡ የስራ መስክ እየሰጡ እንዲሄዱ ማድረጉ ነው የተጀመረው መንገድ እንዴት እንዴት ይጠናከር እያልን እንግዲህ የምንነጋገርበት ነው መሆን ያለበት ብዬ ነው የማምነው። እንግዲህ ወደ ማጠቃለያው ደርሰናል። እንደተባለው ድርቅ የተፈጥሮ ጉዳይ ሊሆን ይችላል። ግን ደግሞ የወንዞች መኖር የከርሰ ምድርም ውሃ መኖር መቼም ለውጥ ሊያመጣ ይችል ይሆናል እና በዚህ ላይ ምን መደረግ አለበት? ያለውን የውሃ ሀብት እንዴት መጠቀም ይቻላል? እዛ ላይ እስቲ ባጭሩ አስተያየታችሁን ስጡን። አቶ ደበበ እርስዎ ይጀምሩ። እንግዲህ ቅድም እንደተገለጸው አገሮች በተገነባ አቅም ነው ችግሮቻቸውን መቋቋም የሚችሉት እኛም ቢሆን ባለፉት ዓመታት የተረከብናቸው የደቀቀ ኢኮኖሚ በአሁን ሰዓት ላለን ራሱ ድርቅን የመቋቋም አቅም ተጽዕኖ እንዳለው ይታወቃል። በሰራነውም ስራ አገሮች ድጋፍ ብሎ ፈጥሞ ባልሰጡበት ሁኔታ ያለፈውን የሁለት ሰባትና ሁለት ስምንት ድርቅን ለመቋቋም የቻልንበት ሁኔታ አለ። ሌላው ቅድም እንደተገለጸውም በርካታ ወንዞች ያሏት ሀገር ነች። ታታሪ ሕዝብ አለ። ታታሪ ሕዝባችን ታታሪነቱን አረጋግጠው ኢኮኖሚውን ለመገንባት በሚያስችሉ ስራዎች፣ ሜጋ ፕሮጀክቶች ሁሉ እየተገነቡ ያሉበት ሁኔታ አለ። በቀጣይ የድርቅ ተጽዕኖ እንዲህ ተደጋግሞ የሚመጣ ከሆነ ያን ለመቋቋም ምን መደረግ አለበት የሚለው በመንግስት ደረጃ በትልቁም እየተሰራበት ነው ያለው። ለምሳሌ በብሔራዊ አደጋ ስራ አመራር ኮሚሽን በጠቅላይ ሚኒስተር ስር ሆኖ ፖሊሲ ወጥቶለት ይሄን በተቀያጀ መልኩ እስከ ክልል ከክልልም እስከ ቀበሌ ድረስ የተቀናጁ ስራዎችን ለመስራት እየተሰራ ነው። በቅድመ ማስጠንቀቂያ ስራችን ላይ በቀጣይ ድርቅን ለመቋቋም የሚያስችል ህብረተሰብን ለመገንባት በሚያስችሉ ስራዎች ላይ የተመሰረተ ነው የሚሆነው። ይሄ የተፈጥሮ ሀብቶቻችን ላይ በመስራት ምናልባትም በጥቂት ዓመታት ይሄ ተደጋግሞ ስማችን በአሉታ የሚጠራበትን የምንቀርፍበትን ነገር ከህዝባችን ጋር እንሰራለን ብለን እንገምታለን። ይህን ደግሞ እናምናለን ብዬ አስባለሁ። ነው ዶክተር ሩንዳሳ ባጭሩ የመፍትሄ የሚሉትን ሀሳብ አንድ ደቂቃ። ድርቅ የለም አልተባለም። ድርቅ በሞያሌ አለ፣ በመርሳ ቤት አለ፣ በሶሎሎ አለ። ግን የኬንያ መንግስት ቀደም ብሎ ጥሩ ፕላን ያደረገ በመሆኑ በቂ እርዳታ እያገኘ የሞተ ሰው የለም። እኛ ጋር ግን ይሄ ችግር አለ። ይህ በካድሬዎች ከበሮ ድለቃ የሚሻሻል ጉዳይ አይሆንም። ስለዚህ መሰረታዊ ለውጥ ካልመጣ እውነተኛ መንግስት በህዝብ የተመረጠ ህዝብን የሚፈራ መንግስት ከሌለ ድርቅ፣ ረሃብ ሁልጊዜ ተደጋግሞ የሚመጣ ነው። ኢትዮጵያ ውስጥ ከዚህ ውጭ የሚባል ነገር የለም። ትክክለኛ ፕላኒንግ ከሌለ ወደፊት ይህ ረሀብ እንደሚቀጥል ነው። አሳፋሪ ነው። ዶክተር ሹኩሪ ኦረዲ፣ የተያዘ መንገድ አለ። ያ የተያዘውን መንገድ ማጠናከር ነው። በአጭር ጊዜ የተጎዱትን አካባቢዎች መርዳት ያስፈልጋል። እየተረዳ ነው። ይሄ በተጠናከረ መንገድ መቀጠል አለበት። ለሚቀጥለው አሁን ዝግጅቱ እየተደረገ ነው። ይሄ መጠናከር አለበት። ሌላው ደግሞ እንግዲህ አሁን መንገዶቹም ምኖቹም እየፈጠሩ ያሉት የኢኮኖሚ መተሳሰር አለ። ይሄንን ማጠናከር እና ለዛ ደግሞ ወጪ የሚሆኑትን ከግብርናው ጋር የተያያዙ ኢንዱስትሪዎችን አሁን ይኸው በየቦታው እየተሰሩ እንዳሉት በማጠናከር ለህዝቡ ያለውን ሀብት ደግሞ ይዞ ወደ ተሻለንት እንዲሄድ በመንግስት ብቻ ደግሞ የሚሰራ ነገር አይደለም። ይሄ ህዝቡ ራሱ ሰርቶ መሄድ የሚችልበት ሁኔታ ነው። እና የሚያስፈልገው ለሁሉም መሰረታዊ ኢንስቲቱሽናልና ኢንፍራስትራክቸሩ ራሱ ወሳኝነት አለው። እና እነኚህ ሁኔታ በተጓዳኝ መሄድ አለባቸው ነው እምለው። በጣም አመሰግናለሁ ሶስታችሁንም ለጊዜያችሁና ለሰጣችሁት ጠቃሚ አስተያየት እግዜር ይስጥልኝ ደናምሹ።